ሰላም ለናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። ቢሃይንድ ሰንራይዝ ከንጋት ጀርባ መጽሐፍ የልጅነት ሕልሟን ለማሳካት ወደ ስደት የወጣች ታዳጊዋን ወጣት ሳራን የሕይወት መንገድ ይከተላል። የሳራ መንገድ በፈተና የተሞላ ነው። ፈተናዋ ከገጽ ገጽ የሚከተለውን አንባቢ ሳይቀር ለሐዘንና ለቁጭት መልሶ መላልሶ የሚዳርግ ነው። ደጋግማ ማንሰራራቷ በበኩሉ የሰው ልጆችን ብርቱ መንፈስ የሚያስታውስም ነው። መጽሐፉ ከዛሬ እንግዳችን ኤልሳቤጥ አደመ እውነተኛ የሕይወት ታሪክ የተቀዳ ነው። ሳራ ታዳጊ ወጣት ነች። ተመሳሳይ ህልም አለን እኔና ሳራ። እንደምታየው እንግዲህ ያለት የፊልም ኢንዱስትሪ ውስጥ ነው የሚሰራው ሳራ እውነተኛ ታሪክ የተመሰረተ በራሴ ታሪክ ተመርኩዞ ያው ሙሉ በሙሉ የራሴ ታሪክ ባይሆንም በራሴ ታሪክ ተመርኩዞ የተሰራ መጽሐፍ ነው። ኤልሳቤጥ ደራሲ ብቻ አይደለችም፣ ተዋናይትም ናት። የተዋናያን መረጣ ባለሙያ አስተባባሪና ተዛማጅ ሙያዎች ከስሟ ጋር ተያይዘው ይመጣሉ። በዛሬ ምሽት አጭር ቆይታችን በተያያዥ ጉዳዮች ላይ ሐሳቦቿን እንሰማለን። ጥዑም ሙዚቃዎችንም እናዳምጣለን። ዓለም አቀፋዊ ኪናዊ ወሬዎችም አልተረሱም። ከአቀናባሪያችን ኤልያስ አስማረ ጋር አብራችሁን ስለምታመሹ በቅድሚያ መስግነናል። ጥያቄዎችን መምዘዝ እንጀምር። መጽሐፉ አንባቢያንን በብዙ የስሜት ውጣ ውረድ ውስጥ የሚጥል ነው። ለአንባቢያን ፈታኝ የሚሆኑ ትዕይንቶች ለአንቺ ለጻፊዋ ደግሞ የበለጠ የሚከብዱ ይመስለኛል። በዚህ ስሜት ውስጥ ዳግም ማለፍን ለምን ፈለግሽ? መጽሐፉን ለመጻፍ ዋነኛ ምክንያትሽ ምንድን ነው? የግል አእምሮ እረፍት ለማግኘት ነው ወይንስ ከአንቺም ተሻግሮ የብዙ ወጣቶችን ሕይወት ቤት ታደግልኝ በሚል ሀሳብ ነው የጻፍሽው? በጣም ጥሩ ነጥብ ነው። ጥሩ ጥያቄ ነው ያነሳው። መጽሐፉን ለመጻፍ ምክንያት ያስፈልገኛል ብዬ አላስብም። በዚህ መንገድ ካለፉ በዚህ ውጣ ውረድ ከተጓዙ ወጣቶች አንዳንኝ ነኝ። ግን ይሄን መጽሐፍ እኔ እዚህ ጥሩ ደረጃ ላይ ደርሻ አለው ምን አገባኝ ብዬ ትቻ አርፌ እንዳልቀመጥ እኔ ከሞትኩ ሰርዳ ይብቀ ሊሆንብኝ ሆነ። በጣም ብዙ እስከአሁንም ድረስ መንገዱ ሊያቆም አልቻለም። ብዙ ወንድሞቻችን፣ እህቶቻችን፣ ልጆቻችን፣ ባሎቻችን፣ ዘመዶቻችን ይሆናሉ። አሁን ድረስ ይሄ ጉዞ ሊያቆም አልቻለም፣ ሊታገድ አልቻለም። አሁንም የብዙ ወጣቶች ህይወት እየተቀጸፈ ነው። አሁንም ብዙ ሳራዎች አሉ መንገድ ላይ እየተሰቃዩ ያሉ። የአንድ ሳራን ህይወት ብቻ አደለም እዚህ ጋር ማንሳት የፈለግኩት፣ በጣም ብዙ ሳራዎች አሉ በዚህ መንገድ ላይ እየተሰቃዩ ያሉ በሶፍ ቃይ ላይ እየተጓዙ ያሉት በጣም ብዙ ወጥና ወንድሞቻችን አሉ። ሊቢያን ለምሳሌ እንውሰድ ልበል። እኔ በነበርኩበት ሰዓት ሊቢያ ወጠን ስራ መስራት እንችል ነበረ። በአሁኑ ሰዓት ጋር ኬጅ ውስጥ ነው የሚገቡት። ቀጥታ ደላላ ተቀብሎ እስር ቤት አንድ ቤት ውስጥ ነው የሚያስቀምጣቸው። ቤተሰብ ገንዘብ ልኮ ካላስፈታቸው በቀር ካሉበት እስር ቤት መውጣት አይችሉም። የእነሱን ነገር እየሰማሁ ዝም ብሎ መተኛት ለእኔ እረፍት ሊሰጠኝ አልቻለም። ምክንያቱም ያንን ስቃይ ተቋድሼ ተካፋይ ነበርኩኝ። እግዚአብሔር ረቸኝ፣ አሁን ያለውበት ደረጃ ላይ ባልደርስ፣ አሁን እነሱ ያሉበት ቦታ ላይ ነበር የምገኘው። ወይም ደግሞ መጽሐፉ ላይ አንድ ታሪክ አለኝ እኔ መርከብ ከፍዬ ልወጣ ስል መርከቡ ሰመጠ። እዛ ከከፈሉት መርከብ ሰምጬ ሟቿ እኔ ነበርኩ፣ አንዷ ነበርኩ እግዚአብሔር ለዚህ ስላበቀ ለምስክርነት ፈጣሪ ስላስቀመጠኝና የሌሎች እህቶቼን ወንድሞቼን ህይወት ለመታደግ እንጂ በእኔ በኩልማ ያለውበት ደረጃ ደርሻለሁ፣ እግዚአብሔር ይመስገን ብዬ አረፍ የመቀመጥ እችል ነበር። ግን የሌሎቹን ስቃይ ለመቀነስ፣ የሌሎቹን ስቃይ ለመታደግ ይህን ነገር ማስቆም እንደማልችል አውቃለሁ። ግን ቢያንስ ከመውጣታቸው በፊት ሁለት ጊዜ ቆመው ማሰብ መቻል አለባቸው። ምን አይነት ፈተና ነው ፊት ለፊታችን ያለው ቢመጣብንስ በምን አይነት መልኩ ነው ልንጋፈጠው እና ራሳችን ልናተርፍ የምንችለው የሚለውን ከሀገር ቤት ለወጡት ላልወጡት ቀደም ብለው ቆመው እንዲያስቡ፣ ወጣው መንገድ ላይ ያሉት ደግሞ በምን አይነት መንገድ ራሳቸውን መታገድ እንዳለባቸው ለማሳየት እና ብዙ ጊዜ በህይወታችን ተስፋ የምንቆርጥበት ነገር በቃ የኔ ህይወት አለቀ፣ ደቀቀ፣ ምንም አይነት ተስፋ የለኝም ለሚሉት ደግሞ ሌላ ብርሃን እንዳለ ለማሳየት ጭምር ነው። ዋና ገጸ ባህሪ ሳራ ፈተናዎች እየተነባበሩባትም ተዋናይ ለመሆን ማለሟን አላቆመችም። ሶስት አህጉራትን የሚያቆራረጥ ስደት ውስጥ የገባችበት ምክንያትም ይሄ ነው። የዛሬዋ ኤልሳቤት የሳራን ውሳኔ ዞር ብላ ስታየው ህልሟን ማሳካት የምትችልበት የተሻለ አማራጭን ተመልክተ ይሁን የአሁኗ ኤልሳ ወይም ሳራ ብዬ ብጠራው ማለት ነው በአሁኑ ሰዓት እኔ እውነት ለመናገር የልጅነትም ጉዳይ የልጅነትም ነገር ነው እንጂ ስንት ኢትዮጵያ ውስጥ አሪፍ አሪፍ የፊልም ትምህርት ቤቶች አሉ፣ የተውኔት ትምህርት ቤቶች አሉ እና እዛ ትምህርት ቤት ሄዶ መማር፣ ራስን ማስተካከል፣ ራስን ማሳደግ ይቻል ነበረ። ግን ይህንን ነገር ከማገናዘብ ጉድለት ነው። ይህንን ነገር አስቀድማ ማገናዘብ አሁን ቅድም እንደጠቀስኩት ነገሮቹን አስቀድመን ሁለቴ ቆመው እንዲያስቡ ብዬ ተናግሬያለሁ። ሁለቴ ይህንን ነገር በአሁኑ ሰዓት ዞር ብዬ ሳየው ብዙ አማራጮች ነበሩ። በጣም ብዙ ነገሮች ማድረግ ይቻል ነበረ። ቤተሰብ ጋር ተማክረህ ብዙ ነገር መቀር ትችላለህ። ሳራ አሁን ለቤተሰቦቿ ብትነግራቸውና አይ ውሳኔዋን ብታሳውቃቸው ኑሮ ቤተሰቦቿ ጋር ብትመካከል ኑሮ እዛ ሁሉ ሪስክ አትገባም ነበር። እዛ ሁሉ ህይወት ወጥመድ ውስጥ አትወድቅም ነበረ። የደላላ ውጥመድም አትሆንም ነበር። እንደዛ ውጣ ውረድም አትጋፈጥም ነበረ። መጽሐፉን አንብቤዋለሁ። ብዙ ወጣቶችም እንዲያነቡት የምመክረው አይነት መጽሐፍ ነው። ነገር ግን በእንግሊዝኛ ቋንቋ ነው የተጻፈው። ኢትዮጵያ ውስጥ በሚነገሩ ቋንቋዎች የሚቀርብበት መንገድ አልታሰብም ወይ? ጥሩ ጥያቄ ነው። አሁን መጽሐፉ በአማርኛ በቅርብ መጀመሪያ ፊን የፈታት በአማርኛ ስለሆን በሌላ በሌላ ቋንቋዎችም ይወጣሉ እንደ እግዚአብሔር ፈቃድ። ግን አሁን በአማርኛ ትርጉሙን ሰርች ጨርሼ ኢትዮጵያ ልኬው ኤዲት እየተደረገ ይገኛል አሮኦት እየተሰራ ነው። ኢትዮጵያ ውስጥ እንደ እግዚአብሔር ፈቃድ በቅርብ ወራቶች ውስጥ ኢትዮጵያ ውስጥ በአማርኛ ከንጋት ጀርባ በቅርብ ጊዜ ውስጥ ለአንባቢያን እጅ ይደርሳል ብዬ አስበዋል ከመጽሐፉ ወጣ ንበል። ተዋናይት ነሽ፣ የተዋናይ መረጣ ባለሙያ ሆነሽም ሰርተሻል። የዓለም የፊልም ማዕከል በሆነችው ሎስ አንጀለስ ውስጥ በእነዚህና በተያያዝ ዘርፎች ላይ እየተንቀሳቀሽ ትገኛለች። በእነዚህ ዘርፎች ዩናይትድ ስቴትስ ውስጥ ተሰማርቶ ለመስራት ምን ያክል ፈታኝ ነው? ለኢትዮጵያ ፊልም ሰሪዎችስ የሚተርፍ ምን ቁም ነገር፣ ምን ልምድ አገኘሽበት እስካሁን ድረስ? ጥያቄ በጣም ተዋናት ለመሆን ፈተና አለ። አልጋ በአልጋ የሆነ ነገር የለም። ግን አንድ ነገር ማሰብ ያለብን ጥሩ ነገር ለማግኘት የምትከፍለው መስዋዕቶች አሉ። የምትወጣ ውረድ ያስፈልገዋል። ከባድ ስራ ያስፈልገዋል። ጥሩ መስራት አለብን። ለህልማችን ከለፋን ከጣርን ማንም ሰው የለፋበት መድረስ ይችላል። ምንም ነገር ማድረግ ይቻላል በዚህ ምድር ላይ ዛሬ ገና ጅማሬ ላይ ነኝ እኔ ገና ገና መጀመሪያ ነው። ግን ምንም ነገር ማድረግ ይቻላል። ብዙ ነገር መስራት ይቻላል። አዎ እዚህ ሀገር ፊልም ስኩል ውስጥ ልገባ ነው ወይ፣ ፊልም ውስጥ ልገባ ነው ስትል የሚነሱ ተጓዳኝ እንትኖች አሉ ሰውም ከጎንም የሚልህ ነገር ሊኖር ይችላል ጥቁር ነህ ቋንቋ አትችልም አክሰንት አለህ የሌላ ገር ዜጋ ነህ እሱ እሱ ሁሉ ይመጣብሃል የሉም ለማለት አይደለም እነሱ እንዳሉ ሆነው ግን በትምህርት የተደገፈ እንደምታውቀው ኒውዮርክ ማካዳሚ እስኩል ነው ትምህርት ቤት እጅ የተማርኩት በተዋናይነት ነው ዲግሪን የመጀመሪያ ዲግሪን የያዝኩት እና ማንም ሰው መሆን መድረስ ያለበት ቦታ ላይ መድረስ ይችላል ትልቁ ውሳኔው ምን ያክል ኮሚትመንት ወይም ምን ያክል ህልማችን ለማሳካት እኛ ቁርጠኞች ነን ነው። ብዙ ፈተና አለው። ቀን እየሰራ ማታ እየተማርክ፣ ወይም ማታ እየሰራ ቀን እየተማርክ ብዙ አዲሽን አርገህ ብዙ ነው ነው የምታገኘው። አይሆንም ተብለን የምትመለሰው። ያ ማለት ግን አይሳካም ማለት አይደለም። ማድረግ ይቻላል። በዚህ ምድር ላይ ማድረግ የማይቻል ምንም ነገር የለም። እኔ በበኩሌ እያረኩት ያለው አንድ አስተዋጽኦ አለ። እንደምታውቀው በቅርብ ሀበሻ ፊልም አሶሲሽን የሚል መስርተን ሎስ አንጀለስ ውስጥ ከአራት ጓደኞቼ ጋር የአለብንን የፊልም ከሌሎች ሀገር ጋር ስታንዳርድ ጋር መወዳደር መቻል አለብን። የኢትዮጵያን የፊልም ኢንዱስትሪ በሆሊውድ ስታንዳርድ እንዴት ነው ማሳደግ የምንችለው ብዬ ከተወሰነ ዓመታት በፊት አስብበት ነበር ይሄንን እና እንደምታውቀው ብትንትን ብለን ነው እዚ ሀገር የምንኖረው ብዙ እንትን የለም እና እንደ አጋጣሚ ሆነው የዛሬ ዓመት ፓንአፍሪካ ፊልም ፌስቲቫል ካስቲ ያደረግኩበት ካስቲንግ ዳይሬክተር ወይም ፊልም አክተሮሶች መራጭ ሁኔ የሰራሁበት ፊልም ፓንአፍሪካ ፊልም ፌስቲቫል ገብቶ ነበር። ና ለዛ ስሄድ የሆኑ አሁን አብረውኝ የሚሰሩትን የስራ ባልደረቦች እነሱን አገኘውኝ፣ ከነሱ ጋር ተገናኘን። ና ሀሳቤ ነገርኳቸው። እናንተን እዚ፣ ያላችሁ እዚ ይኖራለው፣ አንተዋወቅም፣ ግን አንድ አሶሲሽን ብንመሰርትና ትልቅ ነገር ለሀገራችን አሻራ ጥለንስ ብናልፍ እነሱም ሀሳቤን በጣም ወደዱት። ከተመሰረተ አሁን ማርች አራት አንደኛ አመቱን ይይዛል የሀበሻ ፊልም አሶሲሽን። የአሶሲሽን ትልቁ አላማ በፊልም ኢንዱስትሪ ውስጥ በፊልም ኢንዱስትሪ ውስጥ ተሰማርተው የሚሰሩ የትም ዓለም ላይ ያሉ ሆርን አፍሪካ ወይም የቀንድ አፍሪካ በሙሉ ኢትዮጵያዊ፣ ኤርትራዊ፣ ሶማሊያ፣ ጅቡቲ እና ሆኖ አራት የቀንድ አፍሪካዎች እነሱ ተሰብስበው ያለ ነው በአንድ ላይ የፊልም ኢንዱስትሪያችን እንዴት ማሳደግ አለብን እንዴት ነው እኛስ አሁን ለምሳሌ እንውሰድ ሆሊውድ አሜሪካ ሆሊውድ አለ፣ ህንዶች ባሊውድ ብለው አላቸው፣ ናይጀሪያዎችም እንደዛው። እኛስ እንዴት ነው የእኛን ሀገር የፊልም ኢንዱስትሪ መታደግ የምንችለው? እዚህ ሀገር ተምረን እውቀቱን ወስደናል ካለን እንዴት ነው ተሰባስበን መስራት መቻል ያለብን? ፊልም ውስጥ አንድ የፊልም ስራና ገበሬ አንድ ነው ብዬ አስባለሁ። አንድ ገበሬ ብቻውን ማረስ አይችልም። ሁለት በሬ ያስፈልገዋል፣ ማረሻ ያስፈልገዋል፣ ቀንበር ያስፈልገዋል፣ ሞፈር ያስፈልገዋል፣ ጎልጓይም ያስፈልገዋል። የፊልም ስራ እንደዛው ነው። ጸሐፊ ያስፈልገዋል፣ ፕሮዲሰር ያስፈልገዋል፣ ዳይሬክተር ያስፈልገዋል፣ ተዋናይ ያስፈልገዋል። በጣም ብዙ አሉ፣ ሌሎችም ክሮዎች አሉ የሚያስፈልጉ እና ከአንድ ላይ መስራትን በኢትዮጵያዊ ባህል ከአንድ ላይ መብላት ባህላችን ነው። ከአንድ ላይ መስራትስ ባህል አድርገን ይዘ ነው ይሄንን የፊልም ኢንዱስትሪ አሁን ጥሪ ለሁሉም ሰው ነው ጥሪ በዛውን እያቀረብ ማንኛውም የፊልም ኢንዱስትሪ ውስጥ ስራ ውስጥ የተሰማራ ሁሉ መንበር መሆን ይችላል። አባል መሆን ይችላል። ይህንን የፊልም ኢንዱስትሪ አሳድገን እንዴት ነው እኛ ስራዎቻችን እየሰራን ለኦስካር የምናቀርበው? እኛ ኢትዮጵያ ውስጥ በጣም ያልተነገረ በጣም ብዙ ታሪክ አለ። የታሪክ ባለሀብቶች ነን። ታሪካችን ግን አልተሰራም። ድግግሞች ስራን እየሰራን ያለ ነው። ስለዚህ እዚህም አሁን እኔ ለምሳሌ ወይ እኔ የኢትዮጵያ ፊልም አለ ደግሞ የኢትዮጵያ ፊልም ከምንል እውቀት ያለውም እውቀት የሌለውም ውጭ ላይ ቆመን ከጃጅ ከምናደረግና ከምናንቋሽሽ አብረን ገብተን አብረን ሰርተን የፊልም ኢንዱስትሪያችንና ታሪክ ሰርተን ማለፍ እንችላለን ብለን አስበን የሀበሻ ፊልም አሶሲሽን መስርተናል። ሀበሻ ፊልም አሶሲሽን ብለው ፋሎ ማድረግ ይቻላል። ኢንስታግራም አለን፣ ፌስቡክ አለን፣ ዌብሳይት አለን፣ ኢሜይል አለን። ማንኛውም ሰው ኢሜል ቢያደረግለን ኢሜይሉን ለመመለስ ዝግጅዎች ነን። አድማጮቻችን ከደራሲና የፊልም ባለሙያ ኤልሳቤጥ አደመ ጋር የጀመርነውን ቆይታ እንመለስበታለን። ላፍታ፣ አጫጭር ዓለም አቀፋዊ ኪናዊ ወሬዎችን እናቀብላችሁ። አገር አቀፍ እንቅስቃሴዎች በኮቪድ-19 ምክንያት በተገደቡባት እንግሊዝ ለወትሮ በሺዎች የሚቆጠሩ ሰዎች ይሳተፉባቸው የነበሩ የፋሽን ትርኢቶች አቀራረብ ወደ በይነመረብ ትርኢትነት እየተቀየረ ነው። ዘንድሮ ላይ ከመቶ በላይ የሆኑ የወንዶችና ሴቶች አልባሳት አምራች ድርጅቶች የፋሽን ትርኢታቸውን በኢንተርኔት መስኮት በኩል ለተመልካቾች ለማቅረብ ወስነዋል። ለፋሽን ኢንዱስትሪው ፈታኝ ቢሆንም ለጊዜው ተመልካቾች ከቤታቸው ወንበር ንቅንቅ ሳይሉ ዓለም አቀፍ ሞዴሎች የሚሳተፉበትን ትርኢት እንዲያዩ ይሆናል። Thank <smart noise> ፓራሳይት የተሰኘው የኮሪያ ፊልም የአሜሪካን ግዙፍ የፊልም ሽልማት ኦስካርን ባሸነፈ በዓመቱ ሌላ በኮሪያ ቋንቋ የተሰራ አዲስ ፊልም አብዮት እየፈጠረ ነው። ማይናሪ የተሰኘው ፊልም መቼቱ የ1980 ዎቹ ዩናይትድ ስቴትስ ስትሆን በአርካንሳስ ግዛት ሕይወታቸውን ለማሻሻል በእርሻ ስራ ስለተሰማሩ የቤተሰብ አባላት ይተርካል። ከፓራሳይት ለየት ባለ መልኩ ይሄኛው ፊልም ቀረጻው የተከናወነውም ሆነ ንብረትነቱ የአሜሪካውያን ነው። ፊልሙ እስካሁን የጎልደን ግላብስ ሽልማትን ጨምሮ የተለያዩ ሽልማቶችን አሸንፏል። በኢትዮጵያ አገር ውስጥ ቋንቋ በወጉ ያልተጻፈ ከ1921 እስከ 28 ያለው የኢትዮጵያ አቪዬሽን ታሪክ ላይ የሚያተኩር ፀሐይ የኢትዮጵያ አቪዬሽን አጀማመር የተሰኘ መጽሐፍ በካፒቴን ዘላለም አንዳርጌ ተጽፎ ገበያ ላይ ከሰሞኑ ውሏል። መጽሐፉ በዋናነት ፀሐይ የተባለችና በ1928 ኢትዮጵያ ውስጥ ተሰርታ አገልግሎት ከመስጠቷ በፊት በኢጣሊያ ወረራ ምክንያት ወደ ሮም የተወሰደች አውሮፕላንን የሚያስተዋውቅ ነው። አሁን የትና በምን ሁኔታ እንዳለችም በዝርዝር ይተርካል። ካፒቴን ዘላለም ስለ መጽሐፉ ከተናገሩት ጥቂቱን ስማ። ባለፉት ሰማንያ አምስት ሰማንያ ስድስት ዓመት ውስጥ አይሮፕላን መልሰን አልሰራ ነው። ይቺ አይሮፕላን ስፔሻል የሚያደርጋት ኢትዮጵያ ውስጥ በመሰራቷ ነው። ከዛ በኋላ አይሮፕላን ምናልባት ተገጣጥሞ ሊሆን ይችላል፣ ግን አይሮፕላን አልተሰራም። በቅርቡ ከወጡ አዳዲስ የኢትዮጵያ ሙዚቃዎች አንዱን በትንሹ ሰምተን ወደ ቀደመው ቆይታችን እንመለሳለን። ሙዚቃው ምን ነዋ ይሰኛል። ድምፃዊቷ ታምር ግዘው ናት። ገጣሚው ናትናኤል ግርማቸው ዜማ ውጪ ደግሞ አንተ ነውራሽ አምጣው ነው እንጂ ስ ጋቢና ቪኦኤ ጋር ስለሆናችሁ በእጅጉ እናመሰግናለን። የምሽት እንግዳችን ደራሲና የፊልም ባለሙያዋ ኤልሳቤጥ አደመናል። ኤልሳቤጥ በማህበራዊ ሚዲያዎች ላይ አጫጭር የፊልም ስራዎችሽን ለማየት ሞክሬ ነበረ። በቀደመው ጊዜ እንግዲህ ፊልሞችን ለመስራት የሚፈልጉ ሰዎች ከሚያቀርቧቸው ችግሮች መካከል አንዱ ትልቅ የገንዘብ ፍጆታ የሚፈልግና በትልልቅ ስቱዲዮች መደገፍ የሚፈልግም ዘርፍ ስለሆነ ያንን ለማከናወን ይከብደናል የሚል ነበረ። የማህበራዊ ሚዲያዎች መነሳት ወይም መጀመር አጫጭር ፊልሞችን ለመስራት ወይም በአጠቃላይ ፊልሞችን ቀለል ባለመንገድ ለመስራት ምን ያክል እየጠቀመ ነው? ኢትዮጵያንስ እንዴት አድርገው አዲሱን የዘመን ትሩፋት መጠቀም ይችላሉ። እሱ አሁን ለምሳሌ አንድ ምሳሌ ብንወስድ የኔ ፓይለቷን አይታታል። የአስራ አንድ ደቂቃ ናት። በዶሜስቲክ ቢዝ የተነሳ ነው፣ እና ትምህርት አዘል ነው። ፓን አፍሪካ ፊልም ፌስቲቫል እጩ ሆና ቀርባ ነበረ። እንግዲህ የአስራ አንድ ደቂቃ ነው፣ ተከታታይ ዌብ ሲሪየስ ይባላል። እዚህ ሀገር ከአምስት ደቂቃ እስከ አስር አስራ አምስት ደቂቃ ባሉት ውስጥ መስራት እየሰራ ላይክ ሶሻል ሚዲያ ላይ መለጠፍ ይቻላል። ትልቁ ነገር ምን ያክል ሰውን እናስተምርበታለን ነው ገንዘብ ምን ያክል እንሰራበታለን ብለን የምንሰራ ከሆነ ለገንዘብ አይሆንም ተብሎ ገንዘብ የሚያመጣ ስራ አይደለም። ግን ሙያው ኖሮን ፍላጎቱ ኖሮን ፓሽኑ ኖሮን ሰዎችን እንዴት ማስተማርና መርዳት መለወጥ እንችላለን ከሆነ ማድረግ እንችላለን። በጣም ቀላል ነው። ለምሳሌ አንድ አራት አምስት ጓደኛ ማቾች ቢኖሩ በአሁኑ ሰዓት እኮ በስልክ ኦስካር የተሸለመ ፊልም አለ። ላይ ኦስካር ሽልማት የወሰደ በአይፎን የተቀረጸ ፊልም አለ። ዋናው በምን ተቀረጽ አይደለም። ዋናው መልክቱ ነው። ምን አይነት ይዘት ይዟል? ምን አይነት መልእክት አለው? ምንድን ነው የሚያስተላልፈው ነው፣ ዋናው ትልቅ ቁም ነገር ጭብጡ ማለት ነው። ስለዚህ ማንም ሰው መስራት ይችላል። ድሮ በጣም ከባድ ነበር ፊልም መስራት። እውነት ለመናገር በጣም ከባድ ነበር። ካሜራ ያስፈልግሃል፣ በጣም ብዙ ትልልቅ መሳሪያዎች ያስፈልግሃል፣ ስቱዲዮ ያስፈልግሃል። አሁን ግን በስልክ መቅረጽ ትችላለ። ሚዲያዎቹ ክፍት ናቸው ለጥሩ ነገር መጠቀም ከቻልን ራሳችን ለመጥቀም ሰውን ለመለወጥ ሰውን የሚጠቅም ነገር ለመስራት ሚዲያዎቹ እያንዳንዱ ክፍት ናቸው። ምን ያክል ቁም ነገር እንሰራበታለን ነው ጥያቄ። አሁን እኔ ለምሳሌ ልውሰድልህ ባርቴንደር ይባላል። ፓይለቱ ማንም ሰው ገብተህ ማየት ይችላል ዩቲዩብ ላይ ያለ ባርቴንደር። ባርቴንደር በዶሜስቲክ አቢዩዝ ነው የሚያጠነጥ ነው ል ይሄ ጉዳት አሁንም አሜሪካ ውስጥ ተከትሎን የመጣ በኢትዮጵያዊ ብቻ አይደለም ይሄ ነገር ያለው በየተለያዩ ማህበረሰብ ውስጥ ያለ ችግር ነው። ዶሜስቲክ አቢዩዝ አልኮሊዝም በሁሉም ያለ ነው። ኢትዮጵያዊ ብቻ አይደለም። ማንኛውም ሰው ሰው የተባለ በሙሉ በየሁሉም ሀገር፣ ማንኛውም ህብረተሰብ፣ ማንኛውም ህዝብ የሚሰራው ጥፋት ነው። ዶሜስቲክ አቢዩዝ ሚስቶቻቸውን፣ እጮኛቸውን፣ ልጆቻቸውን፣ ባሎቻቸውን አቢዩዝ የሚያደርጓሉ። በሱ ላይ የሚያጠነጥን ነው ፓይለት ነው። ገና ተከታታይ ድራማ ይቀረዋል። እንደዚ አይነት ነገሮች እየሰራን ቲቪ ስቴሽኖች እንኳን ባይቀበሉን በዩቲዩብ ማስተላለፍ ይቻላል። ዩቲዩብ ደግሞ ጥሩ ስራ እየሰራ ከሄድ መከፈል ይችላሉ። ግን ታርጌታችን ገንዘብ ከሆነ ጥሩ ስራ መስራት አንችልም። አውቃለው፣ ሁላችንም ገንዘብ ያስፈልገናል። ያለ ገንዘብ ምንም መስራት አንችልም። ግን ፊልም ለእኔ የፊልም ኢንዱስትሪ ትልቁ ነገር ፊልም ውስጥ ማለት ፓሽንህ ነው። እኔም አለኝ። ሌላ ስራ የምንሰራበት የቤት ክራይን ከፍ የማድርበት ሌላ ስራ አለኝ። በፊልም አይደለም ስተዳደረው። ግን እኔ ፊልም በነፃ ስር ብትለኝ እሰራለሁ። ፓሽኑ ነው ዋናው የሚያስፈልገው። በፓሽን የምንሰራው ከሆነ ውጤታማም፣ ሰክሰስፉልም ትልቅ ነገርም ለሆሊውድም ለኦስካር ምጩ የሚሆን ስራ ማድረስ እንችላለን። ግን ለገንዘብ ታርጌት አርገን የምንሰራ ከሆነ ጥሩ ስራ መስራት አንችልም። እንደዚህ በቡድን ተሰባስበን እንትን ብለን አንተ የሆነ ነገር ዳይሬክተር እፈልጋለሁ፣ ፕሮዲውሰር ፈልጋለሁ፣ እንዲፈልጋለሁ ተባብለ ከአንድ ላይ ሆነክ ጥሩ ስራ ኳሊቲ ያለው ስራ ሰርተን ለህዝብና ቅርብና ሰው እናስተምርበት ብለው ጎላቸው። እሱ ከሆነ በእርግጠኝነት በሁሉም ነገር ሰክሰስፉል መሆን ይችላሉ። በደራሲነት፣ ተዋናይነት፣ የተዋናይ መረጣ ባለሙያነት እና በመሳሰሉት ዘርፎች የራስሽን አሻራ እየተውሽ ነው። የመጪ ዘመን ህልምሽስ ምንድን ነው? የመጪው ህዝብ እልሜ በዚሁ እየቀጠሉ መስራት ነው። እኔ ምንም ስራ ሰርቻለሁ ብዬ አላስብም። አሁንም ቢሆን ገና ጀማሪ ነኝ እውነት ለመናገር ግን የወደፊት እልሜ እንደ እግዚአብሔር ፈቃድ አሁን የጀመርነው የፊልም አሶሴሽን አለ እሱንን በትልቅ ሰርቶ በአለም ደረጃ እሱንን ወደ ትልቅ ስቱዲዮ ወደ ትልቅ የፊልም ፌስቲቫልን አድርጎ በትልቅ ትልልቅ ተነግሮ የማይታወቅበት ለኢትዮጵያ ያስፈልጋል ብዬ የማስበውን እንደ ባለሙያነት አሻራ ጥሎ ማለት ሰዎችን ያስተምራል ብዬ የማስበውን ስራ መስራት የስራ አብሮ የመስራትን ስራ አዳብሮ በሀገራችን ትልቅ በፊልም ኢንዱስትሪ እንድትታወቅ የሀገራችን ጥሩ ገጸ ባህሪዋን ለዓለም አውጥቶ ማሳየ ብዙ ነገር ይጠበቅብኛል እንደ አንድ ባለሙያ ማለት ነው። እንደ ግለሰብ ቢሆን ብዙ ነገር ሰዎችን ማስተማር እፈልጋለሁ። ትላንት የመጣንበትን ህይወት ዞር ብለን አንገት የተሰራው ለማያ ነው እና ዞር ብለን ማንነታችን እንድናይ መዛው ፈልጋለሁ። ምክንያቱም እርስ በርሳችን ተደጋግፈን ካደግን ዛሬም ነገም ወደፊትም አገራችን መቀየር ሁላችንም ኃላፊነት ነው ያለብን። ታሪካችን የማሳደግ ሁላችንም ኃላፊነት አለብን። ትልቅ ስራ ሰርቶ አሻራ ጥሎ ማለት ሁላችንም አለብን እንደዜጋ። መጡ ተመልሰው ሄዱ ሳይሆን፣ ምንድነው ኔ የሰራሁት ምንድነው ኔ የምሰራው ምንድነው ኔ የማበረክተው። ሁላችን ያቅማችን ነው በአቅማችን የቻልነው ነገር ጥሩ ስራ ሰርቶ ጥሩ ነገር ማበርከት እፈልጋለሁ። መጽሐፍሽ ቢዮንድ ሰንራይዝ የሚጀምረው ሳራ የግሏን የቤት ውስጥ ትርኢት ለቤተሰቦቿ በምታሳይበት ትዕይንት ነው። መጽሐፍሽ ወደ ፊልም ይቀየር ቢባል ግን በየትኛው የመጽሐፍሽ ትዕይንት እንዲጀምር ትፈልጊያለሽ? እውነት ለመናገር መጽሐፊም ወደ ፊልም ባይዘወይ ድራ ዶኪሜንታሪ ፊልም ለመስራት መንገድ ላይ ነኝ፣ ጉዞ ላይ ነኝ። ከባለሙያዎች ጋር አብረን ያው ከእነሱ ጋር መስራት ጀምረናል። የመጀመሪያው ዶኪሜንታሪ ፊልም ነው። ከዛ ፊልሙንም ለመስራት ያው እስክሪብቹ ስራ ላይ ነው፣ ለመስራት ማለት ነው። እውነት መጽሐፉ እንዳለ መጀመሪያው የሚጀምረውም ከኢትዮጵያ ቢሆን ምርጫዬ። እሱ እንግዲህ ከባለሙያ ጋር ተማክሬ የሚወስነው ውሳኔ ነው። አሁን መናገር የሚችለው ነገር አይደለም። ግን ውስጥ ፍላጎቴ ከኢትዮጵያ ነው የሚጀምረው። ፊልሞ ሲጀምር እንደዛ ነው እንዲጀምር የምፈልገው። ምክንያቱም ይሄንን ማድረግ የምፈልገው ብዙ ጊዜ ኢትዮጵያ ውስጥ ሳልናገር ማለፍ የማንፈልገው አንድ ነጥብ፣ ልጆቻችን እንዲሆኑ የምንፈልገው እኛ እንዲሆኑ የምንፈልገው እንጂ እነሱ መሆን የሚፈልጉትን እንዲሆኑ አይደለም። ለምሳሌ አንድ ልጅ አንድ አባት ይመጣና የከሌ ልጅ ዶክተር ሆነ፣ የከሌ ልጅ ኢንጂነር ሆነ፣ የከሌ ልጅ እንደዚህ ሆነ ሲባል ኦኬ ደስ ዝብሎ ተሻዋራ ስንሰማ አባቴ ኢንጂነር በሆንለት ነው የሚወደው ወይም ደግሞ አባቴ ዶክተር በሆንለት ነው የሚወደው ወይም አባቴ እንዲህ በሆንለት ነው የሚወደው ብለን ያንን ፍላጎት ይዘን እንሄድና የራሳችንን ህልም እንረሳዋለን፣ የራሳችንን ህልም እንገለዋለን። በህፃናታቸው ልጆቻችን መሆን የሚፈልጉትን ነገር ብናቀላቸውና ብናግዛቸው ከጎናቸው ብንሆን ልጆቻችንን አበርትተን መሆን የሚፈልጉትን ሰው እንዲሆኑ እናደርጋቸዋለን። አርቲስት እንዲሆኑ ለማስፈልግ አይደለም። ማንኛውንም መሆን የሚፈልጉት ነርስም ይሁኑ ፖሊስም መሆን ይፈልጉ ወታደርም መሆን ይፈልጉ ዶክተርም መሆን ይፈልጉ። ግን ከልጅነታቸው የተቀረጸውን በልጅነታቸው እንደዚህ መሆን ይፈልጋለሁ የሚሉትን ነገር አንዳንዴ እንደ ቁም ነገር ቆመን ብናየው ልጆች ናቸው አይ ደግሞ የልጅ ህልም ብለን ከምንል ቆመን ብናየው ትልቅ አስተዋጽኦ ይኖራል ብዬ አስባለሁ። ኤልሳቤጥ አደመ፣ ቀሪ ዘመንሽ በስኬት የታጀበ እንዲሆን እመኝልሻለሁ። የቪኦኤ የጋቢና መዝናኛ እንግዳ ስለሆንሽ በእጅጉ አመሰግናለሁ። መልካም ቀን ይሁንልሽ። አመሰግናለሁ። እኔም ከልባ አመሰግናለሁ እንግዳ አርጋችሁ ስለጋበዛችሁ። አድማጮቻችን አብረን ስላመሸን ደስ ብሎናል። ከአቀናባሪያችን ኤልያስ አስማረ ጋር በመሆን ሀብታሙ ስዩም የቸር ምሽት እንዲሆንላችሁ እመኛለሁ። የሳምንት ሰው ይበለን።